የ2013 ሀገራዊ ምርጫ ሰላማዊ ደህንነቱ የተጠበቀ እንደዚሁም ታማኒ እንዲሆን የሚያግዝና ከልዩ ልዩ የመንግስት አካላት የተውጣጣ ሀገር አቀፍ የምርጫ ኮሚቴ መቋቋሙን የጠቅላይ ሚኒስትሩ የደህንነት ጉዳዮች አማካሪ ሚኒስትር ገዱ አንዳርጋቸው አስታወቁ ኮሚቴው ዕለታዊ መረጃ ልውውጥ በማድረግ የሚናበብ ነው ያሉት ሚኒስትሩ ወደ ስራ መግባቱንም አመልክተዋል በስፍራው የነበረውን ባልደረባችንን እስክንድር ፍሬውን በስልክ አግኝቼ ያለሁት እስክንድር እንደምናመሸ። እንደምን አመሸህ። አሉላ እስክንድር ለመሆኑ ሚኒስትሩ ይህን ያሉት በምን አይነት አገባብ ነው? አሉላ እንደምታውቀው ያው ስድስተኛው ሀገራዊ ምርጫ በግንቦት ወር መጨረሻና በሰኔ ወር መጀመሪያ እንደሚካሄድ የኢትዮጵያ ምርጫ ቦርድ ባስታወቀው መሰረት ዝግጅቶች እየተካሄዱ ነው። ምርጫው ፍትሃዊና ዲሞክራሲያዊ ይሆን ዘንድ ደግሞ የሰላምና ደህንነት መረጋገጥ ወሳኝ ነው በሚል የተለያዩ ዝግጅቶች በመንግስት በኩል እየተደረጉ ነው። አዲስ ወግ የውይይት መድረክ ለምሳሌ ከትናንት ጀምሮ በሶስት ክፍል እየተካሄደው በዚሁ ላይ እያተኮረ ነው። በእነዚህ የውይይት መድረኮች ማጠቃለያ ላይ ተገኝተው ነው የጠቅላይ ሚኒስትሩ የደህንነት ጉዳዮች አማካሪ ሚኒስትር ገዱ አንዳርጋቸው በመንግስት በኩል እየተካሄደ ያለውን ዝግጅት እያብራሩት። እሳቸው እንዳሉት እንግዲህ ፈጣን ምላሽ ለመስጠት የሚያስችል በርካታ የመንግስት አካላት የተካተቱበት ኮሚቴ ተዘጋጅቶ ወደ ስራ መግባቱን እና የምርጫውን ሰላምና ደህንነት ዲሞክራሲያዊ መሆን ከማረጋገጥ አንጻር ወደ ስራ ተዘጋጅቶ መግባቱን ነው የገለጹት። እስቲ እናዳምጣቸው። አሉና የምርጫ ኮሚቴ ተቋቁሟል። ይሄ የምርጫ ኮሚቴ እዚህ ጠቅላይ ሚኒስተር ቢሮ ያሉ አመራሮች ፌደራል ፖሊስ አመራሮች ያሉበት፣ የጠቅላይ አቃቢ ህግ፣ የብሔራዊ ደህንነት አመራሮች እንደዚሁም ደግሞ መከላከያም በዚህ ምርጫ ሂደት በቀጥታ እንኳ ብዙ እንትን ባይልም እንኳ በአጋዥነት አስፈላጊ የሚሆንባቸው ቦታዎች ሊኖሩ ስለሚችሉ የመከላከያ ሚኒስትሩን ጨምሮ እነዚህ አካላት ይህንን ምርጫ ሰላማዊ በሆነ መንገድ መራጮችም፣ የፖለቲካ ፓርቲዎች አመራሮችም፣ እጩዎቻቸውም ለዚሁ ደግሞ የምርጫ አስፈጻሚ አካላት እና የምርጫ ታዛቢዎችና ዘጋቢዎች ደህንነታቸው ተጠብቆ ምርጫው በተቀመጠበት ጊዜ በሰላም እንዲጠናቀቅ ለማድረግ እቅድ ተዘጋጅቶ በክልል የክልል የሚመለከታቸው በተመሳሳይ አካላት አመራሮች በጋር ውይይት ተካሂዶበት ክልሎች ደግሞ እስከ ዞኖች ወረዳዎች፣ ቀበሌዎች ድረስ እና ከተማ አስተዳደሮችን በዛው መስመር ኦሪንቴሽን ሰጥተው እንቅስቃሴ ውስጥ የተገባበት ሁኔታ አለ። አሉላ፣ እንደሰማኸው እንግዲህ ሚኒስትሩ እንደገለጹት ይህ ኮሚቴ የተደራጀው ሁሉንም ይህን ጉዳይ ይመለከታቸዋል የሚባሉ የመንግስት አካላትን በመያዝ ነው። ይህ ደግሞ ምርጫውን እንግዲህ ሰላማዊ ለማድረግ ያግዛል የሚል ነው ተስፋ መደረጉን የገለጹት። መልካም እስክንድር፣ ቀደም ብለህ እንደገለጽከው ኮሚቴው ወደ ስራ መግባቱ ተጠቁሟል። በእስካሁኑ ሂደት የታዩ ውጤቶች ይኖሩ ይሆን? አሉላ፣ እንግዲህ ሚኒስትሩ ገዱ አንዳርጋቸው እንዳሉት ይህ ኮሚቴ ከላይ ከታች የተዋቀረ ነው። በዛ መዋቅር ውስጥ ደግሞ የምርጫ ቦርድ ኃላፊዎች ጭምር እየተሳተፉ ነው ብለዋል። የእነሱም ተሳትፎ አለበት እንግዲህ የሚመለከተው አካል ሁሉ ተሳትፎ አለበት በዚህ ኮሚቴ ውስጥ ያንን አቅም በመጠቀምን እስካሁንም የተሰሩ ስራዎች መኖራቸውን ጠቃቅሰዋል ሚኒስትሩ። እርግጥ ወደ ምርጫ ሲገባ ነው በርካታ ስራዎች የሚሰሩት ከዚህ በኋላ። ነገር ግን እስካሁን ባለው ሂደትም የተሰሩ ነገሮች መኖራቸውን ጠቃቅሰዋል እና እስኪናዳምጣቸው በዚህ መንገድ የተደራጀ ኮሚቴ እንቅስቃሴ እያደረገ ነው። እየገጠሙ ያሉ ችግሮችን እየፈታ ነው። መለስተኛ ቢሆንም እንኳን በተለያዩ ክልሎች የተለያዩ ችግሮች ያጋጥማሉ። እጮችን ለምሳሌ ከዚህ ቀደም በወንጀል ይፈለጋሉ ብሎ የማሰር የማሸማቀቅ፣ አንዳንድ ጊዜ ስብሰባ ፖለቲካ ፓርቲዎች በሚፈልጉበት ጊዜ ያንን ለማደናቀፍ መሞከር እንዲሁም ደግሞ የምዝገባ እጩ የማስመዝገብ እንቅስቃሴ በሚካሄድበት አልፎ አልፎ የማደናቀፍ ሁኔታዎች ነበሩ። ከምርጫ ቦርድ ጋር እየተገናኘን እየተነጋገን በዛው በተፈጸመበት ዕለት ያለዛ ደግሞ በቀጣዮቹ ቀናት ቶሎ የማስተካከል ስራ እየተሰራ ነው ያለው። ይሄ ዝም ብሎ የሚያስር የሚያንገላታ ከሆነ በዋናነት ይህም ምርጫ በመጠበቅም በማስፈጸም እቃዎቹን በመጠበቅ ይሁን እጩዎቹን እና የፖለቲካ ፓርቲዎቹን በሕግ መሰረት ጥበቃ እንዲደረገላቸው የማድረግ የሁሉም የጸጥታ መዋቅራት የሚመለከታቸው ቢሆንም በሀገር አቀፍ ደረጃ የፌዴራል ፖሊስ በክልል ደረጃ ደግሞ የክልል ፖሊሶች ኃላፊነት ስለሆነ ን እስክንድር እንግዲህ ቀደም ብለህ እንዳስረዳሃን በሶስት ክፍሎች በተዘጋጀው በዚህ የአዲስ ወግ የውይይት መድረክ የተስተናገዱ ውይይቶች ማጠቃለያ ላይ የተሰጠ መግለጫ መሆኑን ተረድቻለሁ። ሚኒስትሩ የሰጡት አስተያየት በግላ አንተ በጋዜጠኝነት በተለይ ሚዲያን በሚመለከቱ ጉዳዮች ላይ ትኩረት ያደረገውን የውይይት መድረክ አወያይ ነበርክና እስኪ ስለ መድረኮቹ ትኩረትና ይዘትን ባጭሩ ንገረን። እንግዲህ አሉላ አንተም እንዳልከው አዲስ ወግ የውይይት መድረክ በሶስት የተከፈሉ ውይይቶች አካሂዷል። ከትናንት ጀምሮ ትናንት ሁለቱ ጠዋትና ከሰዓት፣ ዛሬ ደግሞ ጠዋት የተካሄደ ነው። የመጀመሪያው የሰላማዊ ምርጫ መገለጫዎችና መስፈርቶች ምንድን ናቸው በሚል ርዕስ፣ ሁለተኛው ሰላምን የሚያንጹ ሀገር በቀልና ዘመናዊ ተቋማት ሚናቸው ምን መሆን አለበት በሚል ርዕስ ነው። ሶስተኛውና ሀሰተኛ መረጃ በሰላማዊ ምርጫ ላይ ያለውን አሉታዊ ተጽዕኖ በምን መልኩ መቅታት ይቻላል የሚለውና እኔ በግሌ በአወያይነት የተሳተፍኩትበት ነው። በነገራችን ላይ የተለያዩ የዓለም አቀፍ ሚዲያ ዘጋቢዎች፣ መቀመጫቸውን አዲስ አበባ ያደረጉ የሀገር ውስጥ ሚዲያ ጋዜጠኞች እና የሕዝብ ግንኙነት ባለሙያዎች እንደዚሁም ሌሎችም ተሳታፊዎች ነበሩ። እንግዲህ ያደጉ ሀገራት፣ የአፍሪካ ሀገራት እና ሌሎችም ምርጫ ሊያካሄዱ ሲዘጋጁ የዝግጅታቸው አካል እያደረጓቸው ከመጡ ነገሮች አንዱ አሉላ፣ አንተም እንደምታውቀው የሀሰተኛ መረጃ ስርጭትን መክታት ነው። ምርጫ የመሳሰሉ ትላልቅ ክንውኖች ወቅት ደግሞ የሀሰተኛ መረጃ ስርጭት በዚያው ልክ ይጨምራል እና በዚህ መድረክ ላይ የሌሎች ሀገራት ልምድ ተዳርሷል። እዚህ ላይ የፋክት ቼኪንግ ወይም የመረጃን ትክክለኛነት የማጣራት ወይም ሀቅ ማጣራት ስራዎች እጅግ አስፈላጊ መሆናቸው የተገለጸበት መድረክ ነው። ከዚህ አንጻር የጋና፣ የዩጋንዳ፣ የኬንያ እና የሌሎችም ሀገራት ተሞክሮ ተዳርሷል። እኛ ሀገር የፋክት ቼኪንግ ወይም የመረጃን ትክክለኛነት ማጣራት ወይም ሀቅ ማጣራት ገና አዲስ ዘርፍ ነው ማለት ይቻላል። አሁን ግን እያቆጠቆጠ መምጣቱ፣ እንደዚህ አይነት ድርጅቶች መኖራቸው፣ እንደዚሁም መገናኛ ብዙኃንም ሜይንስትሪም ሚዲያ ወይም ዋነኛዎቹ የመገናኛ ብዙኃን ሳይቀሩ የራሳቸው የመረጃ ትክክለኛነት ማጣሪያ ክፍል እንዲኖራቸው አቅም እንዲገነቡ ለማገዝ ሊሰሩ የሚፈልጉ ተቋማት ጭምር መኖራቸው የተገለጸበት መድረክ ነው እና ሙያዊ ውይይት የተካሄደበት ነው፣ አሉላ። ቀደም ያሉት መድረኮች ደግሞ እንዳልኩ በተለያዩ ርዕሶች ላይ እያተኮሩ ነበሩ። በርካታ ተሳታፊዎች እየተገኙበትና ለሁለት ቀናት እየተካሄደ ነው፣ አሉላ። መልካም እስክንድር። እንግዲህ ቀጣይ ሂደት ነው። ወደፊትም መሰል ዝግጅቶችንም ሆነ ዘገባዎችን እንከታተላለን። ለአሁኑ አመሰግናለሁ። መልካም ምሽት። አመሰግናለሁ አሉላ። መልካም ምሽት።